The voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁን ፕሮግራም ጀመረ። አንድ ነገር ይሄ ሂደት ያስመሰከረው ነገር ቢኖር ጠንካራ መንግስትና ሕዝብ በኢትዮጵያ ውስጥ አለ የሚለውን ዳግም አስመስክሮ ነው ያለፈው። የመጀመሪያው ሀገራችን ጠንካራ ስርዓት አለው ብሎ የዓለም ኅብረተሰብ እንዲመሰክር ያደረገው ክቡር ጠቅላይ ሚኒስትር መለስ በተሰውበት ጊዜ የነበረው ሂደት በሀገራችን እውነትም ጠንካራ ስርዓት እየተገነባ ነው የሚለውን አስመስክሮ አለፈ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስለ አገሪቱ ተጨባጭ ሁኔታ በተለይም ስለ አስቸኳይ ጊዜ አዋጁ ለምክር ቤት ከሰጡት ማብራሪያ ላይ የወሰድኑን ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከምሽቱ ዜና መካከል ዋና ዋናዎችን ሰለሞን ብታስታውሰን። ሰሞኑን በባህር ዳር ከተሞች በተለያዩ ስፍራዎች ፍንዳታዎች መድረሳቸውን የሚጠቁም ዘገባ ይዘናል። በተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ላይ ማንነታቸውን ሊገዳደር የሚችል ዘገባ የሀሰት እንደሆነ እየተነገረ ነው። የዩናይትድ ስቴትስ የመከላከያ መስሪያ ቤት እንዲመሩ የተመረጡ ጀነራል ጉዳያቸው በተወካዮች ምክር ቤት እየታየ ነው። የዩናይትድ ስቴትስ ጦር ፖላንድ መግባቱ እያሳሰበኝ ነው ስትል ሩሲያ አስታወቀች። በጣም ጥሩ አመሰግናለሁ ሰሎሞን። ሀሙስ ጥር አራት ሁለት ሺ ዘጠኝ ነው ዛሬ። የባህል መድረክ፣ የተፈጥሮ ሳይንስና አካባቢ የሚለው በዛ ሰሎሞን በአንተ ቅንብር ፈንታ አንድ ዝግጅት አለ አሁን። ይኸውም በትናንትና ሁለት የጀመርነው የትንታኔ መድረክ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከትናንት በስተያ ያደረጉትን የመሰናበቻ ንግግር አስመልክቶ ትናንት ትንታኔ የሰጡን የኦሃዮ ዩኒቨርሲቲው ፕሮፌሰር ዶክተር ብሩክ አይሉ ዛሬ ደግሞ በትናንትናው ምሽት ወይም ትናንት ቀን ላይ የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ ላይ ትናንት ባልነው መሰረት ተከታዩን ትንታኔያቸውን ይቀጥላሉ። መልካም ያ በሁለተኛው ክፍለ ጊዜ የሚቀርብ ነው። ሌሎች ዘገባዎችም ይኖሩናል። እንደ ጊዜ ሁኔታ አስተያየትም ሆነ ሙዚቃ እናካትታለን። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል። ተረኞች የፕሮግራም አስተናጋጆች ሰሎሞን አባተና እኔም አዲሱ አበበ ነን። መልካም ምሽት እንዲሆንላችሁ እየተመኘን አሁን በቀጥታ ወደ ዓለም ዜናው ንባብ እናልፋለን። በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበትን ሁኔታ ፈጥሯል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ለወራት የዘለቁ ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋጅ ለማስቆም ተችሏል ብለዋል። ዘገባው በአብይ ርዕስ ይቀርባል። በሌላ በኩል ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን በአውሮፓውያኑ የዘመን አቆጣጠር በ2016 ዓ ም ሰሞኑን በተጠናቀቀው ማለት ነው በኢትዮጵያ ተከስቷል ያለውን የሰብአዊ መብቶች ቀውስ አስመልክቶ ዛሬ ባወጣው የ2017 ዓ ም ዓለም አቀፍ የሰብአዊ መብቶች ይዞታ ሪፖርቱ ኢትዮጵያ የአስቸኳይ ጊዜ ባወጀችበት በዚህ ወቅት መሰረታዊ መብቶችን በመገደብና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፋሳሽ አፈናን ቀጥላበታለች ብሏል የዚህ ሪፖርት ዝርዝርና የኢትዮጵያ መንግስት ምላሽ በዘገባ ይቀርባል ሰሞኑን በባህርዳርና እና ጎንደር ከተሞች በተለያዩ ስፍራዎች የእጅ ቦምቦች ተወርውረዋል። በተለይ በጎንደር ከተማ በተፈጸመው ጥቃት በሰው ሕይወት ላይ ጉዳት መድረሱም ተገልጧል። በአካባቢው ያለው ኮማንድ ፖስት ወይም ማዘዣ ማዕከል ወንጀለኞቹን ለመያዝ ሕዝቡ እንዲተባበር ጥሪ አቅርቧል። የአዲስ አበባው ዘጋቢያችን መለስካቸው አማ ዝርዝሩን ልኮልናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በትናንት ዜና አወጃው ላይ ይፋ እንዳደረገው ሰሞኑን በባህር ዳርና ጎንደር ከተሞች የተለያዩ ስፍራዎች የእጅ ቦምቦች ተወርውረዋል። በዜናው እንደተገለጸው በባህር ዳር ከተማ ስሙ ተለይቶ ባልተገለጸ የአንድ ግለሰብ ሆቴል ላይ የተወረወረ የእጅ ቦምብ ቢፈነዳም በሰውም ሆነ በንብረት ላይ ያደረሰው ጉዳት አልነበረም። እንደዚሁም ጥር 2 ቀን 2009 ዓ ም በጎንደር ከተማ ጃን ተከል ወርካ በተባለው አካባቢ ከምሽቱ አንድ ሰዓት ተኩል ገደማ ማንነታቸው ባልተገለጸ አካላት በአንድ መዝናኛ ስፍራ የተወረወረው የእጅ ቦምብ ሳይፈነዳ እንደከሸፈ የቴሌቪዥኑ ዜና ያስረዳል። ጥር ሁለት ቀን 2009 ዓ.ም ከምሽቱ ሁለት ሰዓት አካባቢ በጎንደር ከተማ ቀበሌ 18 መስኪድ መውረጃ በመባል በሚታወቀው ስፍራ በሚገኝ ስሙ ተለይቶ ባልተገለጸ የአንድ ግለሰብ ሆቴል የእጅ ቦምብ መወረሩን ኮማንድ ፖስቱን በመጥቀስ ዘግቧል። በዚሁ ሆቴል ላይ የተወረወረው የእጅ ቦምብ ፈንድቶ በሆቴሉ ሲገለገሉ ከነበሩ ሰዎች መካከል የአንድ ሰው ህይወት ሲያጠፋ በሌሎች 18 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ማድረሱ ተዘግቧል። ዜናው የኮማንድ ፖስቱን መግለጫ በመጥቀስ እንዳብራራው የሽብር ድርጊቱ የተፈጸመው በጎንደር ከተማ ጥር 11 ቀን በድምቀት በሚከበረው የጥምቀት በዓል በሚገኘው ሰላማዊ ሕዝብ ላይ አደጋ ለመጣል ዝግጅት ሲያደርጉ በነበሩ ከአሸባሪና ጸረ ሰላም ኃይሎች ጋር ትስስር ባላቸው ኃይሎች ላይ ዝርዝር ጥናት እየተደረገ እርምጃም እየተወሰደ በነበረበት ወቅት እንደሆነ ገልጿል። ኮማንድ ፖስቱም እነዚህን የጥፋት ኃይሎች ያላቸውን አካላት ይዞ ለህግ ለማቅረብ በሚደረገው ጥረት የሁለቱም ከተሞች ህዝብ መረጃ ለጸጥታ ኃይሎች በመስጠት እንዲተባበር ጥሪውን ማቅረቡን በዘገባው ተገልጿል። በዚህ ጉዳይ ዙሪያ አዳዲስ መረጃዎች ይኖሩ እንደሆነ ለማጣራት ለክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአቶ ንጉሱ ጥላሁን ደውዬ ነበረ። ይሁንና በስብሰባ ላይ መድረክ እየመሩ መሆናቸውን ገልጸው ሊያነጋግሩኝ እንደማይችሉ ነግረውኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። በተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ተክለማንነታቸውን ሊገዳደር እና ዝናቸውን ሊያጎድፍ የፕሬዚደንትነታቸውን ዘመንም አደጋ ላይ ሊጥል ይችላል የተባለ ዶሴ ሩሲያ ስለ ማቀናበሯ የሚጠቁም አንዳችም ሰነድ በአሜሪካ የስለላ ተቋማት አለመዘጋጀቱን የብሔራዊ ደህንነት ተቋሙ ዳይሬክተር ጄምስ ክላፐር ለትራምፕ አስታወቁ። በዝፌድ የሚባል የኢንተርኔት ሚዲያ በዚህ ሳምንት መጀመሪያ ዌብሳይቱ ላይ ባወጣው ዘገባ ዶናልድ ትራምፕ ቀደም ባሉ ዓመታት ሩሲያ ዋና ከተማ ሞስኮ ውስጥ በነበሩ ጊዜ አድርገዋቸዋል ስላለው መልካም ዝናን ሊያጎድፉ የሚችሉ የተባሉ አድራጎቶችና ሩሲያ ቀደም ሲል አንስቶ ሚስተር ትራምፕን ለፕሬዚደንትነት ስትኮተኩት እንደነበር የሚናገር የተዛባ የተባለ የተባለ ወይም እውነት ያልሆነ የተባለ ዘገባ አውጥቶ ነበረ። ያ መረጃ ተአማኒ ስለመሆኑ ወይም ስላለመሆኑ አንዳችም አቋም አለመያዛቸውን የስለላው ተቋም ዳይሬክተር ክላፐር ለተመራጩ ፕሬዝዳንት ነግረዋቸዋል። በመገናኛ ብዙሃን የወጣው ዘገባም ከስለላ ማህበረሰቡ የወጣ አለመሆኑንም ክላፐር ለሚስተር ትራምፕ በድጋሚ አረጋግጠዋል። የዩናይትድ ስቴትስን የመከላከያ መስሪያ ቤት እንዲመሩ ተመራጩ ፕሬዝዳንት ዶናልድ ትራምፕ ለሚኒስትርነት ያጫቸውን በጡረታ ላይ ያሉትን ሌትና ጀኔራል ጄምስ ማቲስን ብቃት የህግ መወሰኛው ምክር ቤቱ ዛሬ እየፈተሸ ነው። በተጨማሪም ጀኔራል ማቲስን ለሥራው ብቁ ሊያደርጋቸው የሚችልም ህግ ይኸው እየመረመራቸው የሚገኘው የምክር ቤቱ የመከላከያ ጉዳዮች ኮሚቴ ግምት ውስጥ አስገብቶ እየተመለከተው ነው። የጦር ኃይሎች ጉዳዮች ኮሚቴው ጀኔራል ማቲስን ጠርቶም በጥያቄ እንደሚመረምራቸው ታውቋል። አንድ የቅርብ ዓመታት ወታደራዊ የጀርባ ታሪክ ያለው ሚኒስትር የመከላከያ ሚኒስትር ሲሆን የማቲስ ሹመት ከጸደቀ ባለፉት 50 ዓመታት ውስጥ እርሳቸው የመጀመሪያ ይሆናሉ። ሌፍትናንት ጀነራል ጄምስ ማቲስ የዩናይትድ ስቴትስ ጦር ማዕከላዊ እዝ አዛዥ የነበሩ ሲሆን አፍጋኒስታን ውስጥ እየተካሄደ ባለውና ኢራቅም ውስጥ ሁለት ጦርነቶችን በአዛዥነት መርተዋል። ጃን ማቲስ ከጦር ሰራዊቱ በጡረታ የተገለሉት የዛሬ ሶስት ዓመት ማለት እንደ አውሮፓ አቆጣጠር በ2013 ሲሆን በዩናይትድ ስቴትስ ህግ መሠረት አንድ የጦር ሰራዊት አባል ጡረታ ከወጣ በኋላ ሰባት ዓመት ሳይሞላው በመከላከያ ሚኒስትርነት ሊያገለግል አይችልም። የተወካዮች ምክር ቤቱ እየተመለከተ ባለው ህግ የጀኔራል ማቲስን ሹመት ለአንድ ጊዜ ብቻ ብቁ ወይም ህጋዊ ሊያደርጋቸው የሚችል ማሻሻያ ሊያወጣ ይችላል ተብሎም ታስቧል። የዩናይትድ ስቴትስ ወታደሮችና ታንኮች ፖላንድ መግባታቸው በብሔራዊ ደህንነት ላይ አደጋ ይደቅናል ስትል ሩሲያ ስጋቷን ገለጸች። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ በእንቅስቃሴው የሩሲያን ጥቅሞችና ደህንነታችንን አደጋ ላይ ይጥላል ሲሉ ፈጥነው መግለጫ የሰጡት ጀርመን የነበሩ የአሜሪካ ወታደሮች ዛሬ ሐሙስ ፖላንድ እንደገቡ ነው። የዩናይትድ ስቴትስ በተከታታይ በምታደርገው ወታደራዊ ስምሪት ከሦስት ሺህ የሚበልጥ ቁጥር ያላቸውን ወታደሮች ፖላንድ ውስጥ ለማስፈር እቅድ ይዛ እየተንቀሳቀሰች ሲሆን፣ እንዲህ አይነቱ ወታደራዊ ግዳጅ በአካባቢው ሲታይ ቀዝቃዛው ጦርነት ካበቃ ወዲህ ለመጀመሪያ ጊዜ መሆኑ ነው። የአትላንቲክ ሪዞልቭ የአትላንቲክ ጽናት ተብሎ በተሰየመው በዚህ ዘመቻ የሚሰማሩት 87 አብራምስ ታንኮችና 500 ሌሎች ተሽከርካሪዎች የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል በሆኑ የአካባቢው ሀገሮች ኤስቶኒያ፣ ላትቪያ፣ ሊትዋንያ፣ ሮማንያ፣ ቡልጋሪያ እና ሃንጋሪን ጨምሮ የሚንቀሳቀሱና የሚዘዋወሩ መሆናቸው ተገልጿል። ፖላንድ ዛሬ ለገባው የመጀመሪያው የወታደሮች ምድብ ከነገ በስቲያ ቅዳሜ የፖላንድ ከፍተኛ ሹማምንት በሚገኙበት ይፋ የሆነ የእንኳን ደህና መጣችሁ አቀባበል እንደሚደረግ ታውቋል። የዜናው ሰዓት አበቃ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ይህ ከዋሽንግተን ዲሲ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ የሚያቀርበው የአማርኛ ቅንብር ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተንን የቴክኒክ አቀናባሪዋ የፕሮግራሙ መሪ ይቅርታ ብርሃን ኃይሉ ነች። እንዲሁም ጆ ጊል የቴክኒክ መሐንዲሱ ነው። አብረውን በስቱዲዮ ናቸው። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ተከስቶ የነበረው አለመረጋጋት በአገሪቱ ጠንካራ ስርዓት መኖሩ የታየበት አጋጣሚ መፍጠሩን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለፓርላማ አባላት በሰጡት ማብራሪያ ተናግረዋል። የአስቸኳይ ጊዜ አዋጁም በሀገሪቱ ኢኮኖሚ ላይ ሊደርስ የነበረውን ከፍተኛ አደጋ ማስቀረቱን አመልክተዋል። ጠቅላይ ሚኒስትሩ ለፓርላማ አባላት የሰጡትን ማብራሪያ የተከታተለው እስክንድር ፍሬው ዝርዝር ዘገባ ልኳል። ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአገሪቱ ወቅታዊ ሁኔታ ላይ ማብራሪያ ሰጥተዋል። ከዚህ አንጻርም የአስቸኳይ ጊዜ አዋጁ ውጤት ማስገኘቱን ገልጸዋል። አዋጁ የሕዝቡን ሰላምና መረጋጋት ማረጋገጥ ማስቻሉን፣ በኢኮኖሚው ላይ ሊደርስ ይችል የነበረውን ጉዳትም ማስቀረቱን ያብራሩት የሕዝቡን ሰላምና መረጋጋት ማረጋገጥ ተችሏል። የአስቸኳይ ጊዜ አዋጁ ከመታወጁ በፊት የነበረው ሁኔታ ቢቀጥል ኖሮ በሀገራችን ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ የነበረውን ለመግታት ተችሏል። በኢኮኖሚያችን ላይ አሁን የደረሰው ጉዳት ሊደርስ ከሚችለው ጉዳት ጋር ሲታይ አነስተኛ ነው። ነገር ግን የአስቸኳይ ጊዜ አዋጅ ባይታወጅ ኖሮ በኢኮኖሚያችን ላይ ሊደርስ የነበረው ጉዳት እጅግ ከፍተኛ ይሆን የነበረ ነበር ብሎ መውሰድ ይቻላል። ውጤቱም ኢኮኖሚያችን ተረጋግቶ እንዲቀጥል አድርጓል። በሶስተኛ ደረጃ ሰላማችን ብቻ ሳይሆን ማህበራዊ ግንኙነቶቻችን የህዝብ ለህዝብ ግንኙነቶቻችንም ወደ ነበረበት እንዲመለስ አድርጓል። አንዳንድ አካባቢዎች ላይ ህዝብን ከህዝብ ጋር ሊያጫርስ የሚችል ሁኔታዎችንም ጭምር ያረገዘ የነበረን ነገር አሁን ተመልሶ በእነዚህ እኩይ ተግባር በሚፈጽሙ ኃይሎች በህዝቡ መካከል መጠራጠር ለመፍጠር የተወጠነው ነገር እንዲከሽፍ አድርጓል። ስለዚህ ይህም ትልቅ ውጤት። አዋጁ የህዝብ ድጋፍ እንዳለውም ጠቅላይ ሚኒስትሩ ጠቅሰዋል። ህዝቡ ባለቤት የሆነበት አዋጅ ነው ሲሉ ነው የገለጹት። በአንዳንድ ወገኖች የተሞከሩ ሰላምን የማደፍረስ ጥረቶች የከሸፉትም በህዝቡ ምክንያት ነው ብለዋል። ጸረ ሰላም ኃይሎችና የኢትዮጵያ ጠላት የሆኑ አንዳንድ ሀገሮች ኢትዮጵያ ሌላው ቀርቶ ከአስቸኳይ ጊዜ አዋጁ በኋላ እንኳ ይሄ የተረጋጋ ሁኔታ እንዳይቀጥል ለማድረግ ያለ የሌለ አቅማቸውን ተጠቅመዋል። የሻዕቢያ መንግስትም አጋፋሪዎቹ በሙሉ ያለ የሌለ ይሄ ወቅት ነው፣ አሁን ጊዜው ነው፣ ከዚች ካመለጠ ይሄ ሀገር አምልጦ መሄዱ ነው በሚል ያለ የሌለ አቅማቸውን ተጠቅመዋል። ነገር ግን የሁሉ አቅማቸውን ማረባርበው ህዝቡ ቀጥ ብሎ የቆመ በመሆኑ ይሄ ነው የሚባል የረባ ትንኮሳ ማካሄድ አልቻሉም። ስለዚህ ሁለተኛው ውጤት ይሄ ዘላቂ ሊሆን የሚያስችል ህዝባዊ መሰረት እየያዘ መምጣቱ ነው። የተከሰተው አለመረጋጋት ስጋት ፈጥሮ የነበረ ቢሆንም በሌላ በኩል በአገሪቱ ጠንካራ ስርዓት መኖሩ የታየበት አጋጣሚ መሆኑን ጠቅላይ ሚኒስትሩ አብራርተዋል። ይህ ሁኔታ በተፈጠረ ጊዜ ወዳጆቻችንም ስጋት አልገባቸውም ወይ? ስጋት ገብቷቸዋል። እንኳን ወዳጆቻችንና እኛን ሀገር የሚጎበኙ እኛ እያንዳንዳችን ስጋት ውስጥ ገብተናል። ስለዚህ የስጋት ጉዳይ ከሆነ ጥያቄው ስጋት ነበረ። ነገር ግን አንድ ነገር ይሄ ሂደት ያስመሰከረው ነገር ቢኖር ጠንካራ መንግሥትና ህዝብ በኢትዮጵያ ውስጥ አለ የሚለውን ዳግም አስመስክሮ ነው ያለፈው። የመጀመሪያው ሀገራችን ጠንካራ ስርዓት አለው ብሎ የዓለም ህብረተሰብ እንዲመሰክር ያደረገው ክቡር ጠቅላይ ሚኒስትር መለስ በተሰዉበት ጊዜ የነበረው ሂደት በሀገራችን እውነትም ጠንካራ ስርዓት እየተገነባ ነው የሚለውን አስመስክሮ አለፈ። ሁለተኛ አሁን ደግሞ ይሄ ሁኔታ ከተፈጠረ በኋላ ይሄ አገር ጠንካራ ስርዓት አለው፣ ፈተናዎች ቢያጋጥሙትም፣ ፈተናዎችን የማለፍ ብቃት ያለው አገር ነው የሚለውን አስመስክሮ ነው ያለፈው። ባይመጣ ጥሩ ነበረ፣ ግን ጥንካሬያችንን አስመስክሮ ነው ያለፈው። የስርዓቱ ጥንካሬ የቀረውን ዓለም ትኩረት የሳበ መሆኑንም ጠቅላይ ሚኒስትሩ ለፓርላማው አባላት አስረድተዋል። ትላንት ውጭ ጉዳይ ሚኒስትራችን የተባበሩት መንግስታት የጸጥታው ምክር ቤት አባል በመሆናችን የመጀመሪያውን ላውንችን ተገኝተው ነበር። ሁሉም ሰው ሲጨብጠኝ አሉ ጠንካራ ስርዓት እንዳላችሁ አውቀናል። ሁሉም ስጋት ውስጥ ገብተን ነበር እቺ አገር አንድ ነገር ከሆነች ይሄ ጠቅላላ አፍሪካ ቀንድ የሚባለውም ጠቅላላ ዓለምስ ምን ሊሆን ይችላል የሚል ከፍተኛ ስጋት ውስጥ ገብተን ነበረ። ነገር ግን ጠንካራ ስርዓት እንዳላችሁ ግን አሁን አስመስክራቸዋል እና ታንኪ ዩ ብለው ነበረ ሲጨብጡኝ የነበረው ብሎ በተደጋጋሚ ሁሉም እንደዛ ያነሳሉ። ወዳጆቻችንም ጭምር ስጋት ውስጥ ገብተው ነበር። ነገር ግን ሂደቱ ህገ መንግስታዊ ስርዓቱ የማይገረሰስ በተለያዩ መንገዶች የማይናድ እንደሆነ ያስመሰከረ ለጠላትም ለተወለወዳችን ይህንን መልእክት ያስተላለፈ እንደሆነ ብናይ ጥሩ ነው የሚላለኝ። በአስቸኳይ ጊዜ አዋጁ አፈጻጸም ታዩ ያሏቸውን ጉድለቶችም ጠቅላይ ሚኒስትሩ ጠቅለል ባለ ሁኔታ አብራርተዋል። የአስቸኳይ ጊዜ አዋጅ አፈጻጸም ላይ በጣም ውስን የሆኑ ከሰብአዊ መብት አያያዝ ጋራ ያገጠሙን ችግሮች ነበሩ። እነዚህን ችግሮችም ህገ መንግስታዊ ስርዓቱና ህጉ በሚፈቅደው መሰረት እያስተናገድን፣ ተጠያቂ መሆን ያለበትንም አካል ተጠያቂ እያደረግን የመጣንበት ሁኔታ ነው ያለው። ስለዚህ ከተወሰኑ ጉድለቶች በስተቀር በጣም ቆንጆ በሆነ ሁኔታ እየተፈጸመ የመጣ አዋጅ ነው ተብሎ ሊወሰድ የሚገባ ነው። ከታወጀ ሶስት ወራትን ያስቆጠረው የኢትዮጵያ አስቸኳይ ጊዜ አዋጅ ቆይታ ለስድስት ወር ሲሆን ሊያጥር ወይም ሊረዝም የሚችልበት እድል አለ። ጠቅላይ ሚኒስትር ኃይለማርያም በዛሬው የፓርላማ ቆይታቸው በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችን ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ቀጣዩ የመጽሔት ትንታኔ እናልፋለን። ተመራጩ ፕሬዚዳንት ዶናልድ ትራምፕ ሩሲያ ስለ ግል ታሪካቸውና ስለ ሀብታቸው መረጃ አግኝታለች የሚለውን ዘገባ ውድቅ አድርገው መረጃውን የፈጠራ ወሬ ብለውታል። ትራምፕ ትናንት ይህን አስተያየት የሰጡት አርባምስተኛው ፕሬዚዳንት በመሆን ቃለ መሐላ ፈጽሞ መንበረ ሥልጣኑን ከመረከባቸው አንድ ሳምንት በፊት ትናንት በኒውዮርክ ለመጀመሪያ ጊዜ ጋዜጣዊ መግለጫ በሰጡበት ወቅት ነው። ጅም መሎን ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ያቀርባል። ዶናልድ ትራምፕ ባለፈው ህዳር ፕሬዚደንታዊ ምርጫውን ካሸነፉ ወዲህ ከጋዜጠኞች ጋር በኒውዮርክ ሲገናኙ ትላንት የመጀመሪያቸው ነው። በዚሁ ወቅትም የዩናይትድ ስቴትስ የደህንነት ጥበቃ መሥሪያ ቤቶች ሩሲያ ምርጫውን ለማዛባት የኮምፒውተር ጥቃት አድርሳለች የሚለውን ድምዳሜያቸውን እቀበላለሁ ሲሉ ተናግረዋል። ሩሲያ በተጨማሪም ስለ እርሳቸው የግል ሕይወት ታሪክና የሀብት መረጃዎች ሰብስባለች፣ እንዲሁም በፕሬዝደንታዊ ምርጫ ዘመቻው ወቅት የሥራ አባሎቻቸው ከሩሲያ ባለሥልጣናት ጋር አሲረዋል የሚለውን ማረጋገጫ ያልቀረበለት የስለላ መሥሪያ ቤቱን ክስ ግን ውድቅ አድርገዋል። መረጃውን ተመልክቼዋለሁ። ከዚያ ስብሰባ በኋላ የወጣውን ያንን መረጃ አንብቤዋለሁ። ሁሉም ዜና ማለት ነው፣ የተባለው ሁሉ የሆነ ነገር ሳይሆን በተቃዋሚዎቻችን የተቀነባበረ ነው። ዶናልድ ትራምፕ በዚሁ ጋዜጣዊ መግለጫቸው ላይ አክለውም የደህንነት መረጃው አፈትልኮ እንዲወጣ መደረጉ አሳፋሪ ነው ብለው፣ ይህን የወቅቱን በሩሲያና ዩናይትድ ስቴትስ መካከል ያለውንና በፕሬዚደንት ባራክ ኦባማ አስተዳደር አስከፊ ነበር ሲሉ የገለጹትን ግንኙነት ለማሻሻል እንደሚሰሩም ቃል ገብተዋል። ፑቲን ዶናልድ ትራምፕን ከወደደ ምን ማለት መሰላችሁ? ወዳጆቼ እስኪ ገምቱ አክሳሪ ሳይሆን ጠቀሜታ ያለው ጸጋ ማለት ነው። እኔ እንግዲህ አሁን ከቭላድሚር ፑቲን ጋር ወደፊት ተግባብቼ ስለ መሥራቴ አላውቅም። ተስማምተን እንሰራለን ብዬ ተስፋ አደርጋለሁ። የማይሆኑባቸው ብዙ እድሎች ግን አሉ። ዶናልድ ትራምፕ ግዙፉን የግል ንግድ ተቋማቸውን ቁጥጥር ለልጆቻቸው በማስተላለፍ ከዋይትሃውስ አስተዳደራቸው ጋር ሊፈጠር የሚችል የጥቅም ፍላጎት ግጭቶችን ስጋት አስወግዳለሁ ይበሉ እንጂ ታዲያ አንዳንድ በሙያው ዘርፍ የተሰማሩ ባለሙያዎች ግን ይህን አስመልክቶ ለሚቀርቡ በርካታ ጥያቄዎች መልስ ያስፈልጋል ይላሉ። ትራምፕ በተጨማሪ በምርጫ ዘመቻቸው ወቅት በገቡት ቁልፍ ቃል በሜክሲኮና ዩናይትድ ስቴትስ መካከል የድንበር አጥሩን በአስቸኳይ እገነባለሁ ብለዋል። ወጪውን በቅድሚያ የሚከፍሉት ግን የዩናይትድ ስቴትስ ግብር ከፋዮች ይሆናሉ ነበር ያሉት ዶናልድ ትራምፕ ሜክሲኮ በአንዳንድ የተለያዩ መንገዶች ለግንቡ ማሰሪያ ያወጣነውን ገንዘብ ትከፍለናለች። የአከፋፈል መንገዶቹ ብዙ ናቸው። በዚያም በዚህ ግን ለግንቡ ማሰሪያ ያወጣነውን ገንዘብ ሜክሲኮ ትመልሳለች። ትራምፕ አክለውም የፋብሪካዎቻቸውን ስራ ወደ ሜክሲኮና ሌሎች አገሮች መውሰድ በሚፈልጉ የዩናይትድ ስቴትስ ኩባንያዎች ላይ መጠነ ሰፊ የድንበር ታክስ እደነግጋለሁ ሲሉ ቃል ገብተዋል። እነዚህ ከዩናይትድ ስቴትስ የሚወጡና ከግድያ ወንጀል ማምለጥ የሚፈልጉ ኩባንያዎች ከፍተኛ የድንበር ግብር እንዲከፍሉ ይደረጋል። የእኛ ፖለቲከኞች ይህንን ማድረግ ቢፈልጉ ኖሮ ከዓመታት በፊት ማድረግ በቻሉ ነበር። ትራምፕ በትላንቱ ጋዜጣዊ መግለጫቸው ወቅት የፕሬዝደንት ባራክ ኦባማን የጤና ጥበቃ ሕግ የሚተካ አማራጭ ዝግጁ አደርጋለሁ ሲሉ ቃል ገብተዋል። ሥራ በይፋ በጀመሩ በሁለት ሳምንታት ጊዜ ውስጥም ባለፈው ዓመት ከዚህ ዓለም በሞት የተለዩትን የጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያን የሚተካጩ አቀርባለሁ ብለዋል። ዶናልድ ትራምፕ 45ኛው የዩናይትድ ስቴትስ ፕሬዚደንት ተብለው ቃለ መሐላውን የሚፈጽሙት ጥር 12 ቀን 2009 ዓ.ም ነው። ቀጣዩ የመጽሔት ርዕስ ወደ አፍሪካ ይመልሰናል። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በአውሮፓውያኑ አዲስ ዓመት ዋዜማ ስምምነት ላይ የተደረሰበትን አዲስ የፖለቲካ ውይይት ተግባራዊ ለማድረግ የተጀመረው ሂደት ሁለተኛ ሂደት ተጀምሯል። ከተሳካ ለፕሬዚደንት ጆዜፍ ካቢላ መሰናበትም ሆነ ለዚህ ዓመቱ ምርጫ ፍጻሜ ጥርጊያውን ያመቻቻል ተብሎ ተስፋ ተደርጓል። ዊልያም ክላውስ ከኮንጎ ዋና ከተማ ኪንሻሳ የላከውን ዘገባ አዲሱ አበባ ያቀርበዋል። በፕሬዚደንት ጆሴፍ ካቢላ ገዢው ፓርቲ የተፈረመው የዲሞክራሲያዊት ኮንጎ የፖለቲካ ስምምነት የተጠናቀቀው በ2016 እንደ አውሮፓ አቆጣጠር የመጨረሻው ቀን ላይ ነው። መጀመሪያ ለህዳር ወር ተቀጥሮ የዘገየው ምርጫና የካቢላም ከተወሰነው ጊዜ በላይ የመቆየት እንዲሁም ከስልጣን ያለመልቀቅ ውሳኔ ኮንጎን ወዳልተፈለገ ሁከትና አለመረጋጋት ወስዷታል። ካቢላ ለተጨማሪ ሦስተኛ የሥልጣን ዘመን ለመቆየት ይችሉ ዘንድ ሕገ መንግሥቱን እንዳይቀይሩት ከፍተኛ ፍርሃት አለ። ይህን በተመለከተ የአሜሪካ ድምፅ ከአፍሪቃ የደህንነት ጥናት ተቋም ስቴፋኒ ዎልተርስን አነጋግሯል። ወረቀት ላይ የሰፈረው ስምምነት ጥሩ ስምምነት ነው። ተግባራዊ ለማድረግ ከሚያስችለን ስምምነት ብንደርስና ያልፈረሙት ወገኖች በሙሉ ቢፈርሙ ግን አቅጣጫ ሊያሲዝ የሚችል ቅያስ ይፈጥራል ብዬ አምናለሁ። ዓመቱም ሙሉ የደከምንበትን ቀውስ ሊፈታም ይችላል። የኮንጎ ካቶሊካዊት ቤተ ክርስቲያን ይህን ድርድር እየሸመገለች መሆኗ ይታወቃል። የቤተ ክርስቲያኒቱ ምክትል ፕሬዚዳንት እንዳሉት ይህ ሁለተኛው ድርድር ከባድ አስቸጋሪም ክፍል ነው። አዲስ የሚመሰረተው መንግሥት የአስመራጭ ኮሚቴ እና ስምምነቱ ሥራ ላይ እንዲውል የሚቆጣጠረው ኮሚቴ አወቃቀራቸው አስቀድሞ መጠናቀቅ አለበት። ነገር ግን ወደ ስምምነት ለመሄድ ብዙ መሰናክሎች አሉ። የፕሬዝዳንቱ የምክር ቤትና የወረዳ ምርጫዎች አንዱ ችግር ሲሆን፣ ሌላው ባለፈው ኅዳር የተመረጡት የጠቅላይ ሚኒስትር ሳሚ ባዲ ባንጋ ከገዢ ፓርቲው መውጣት ጉዳይ ነው። ጠቅላይ ሚኒስትሩ ባዲባንጋና አንዳንድ የእርሳቸው የካቢኔ አባላት አዲሱን መንግስት አይቀበሉም። እንደገና የአፍሪቃ የደህንነት ጥናት ተቋም ስቴፋኒ ዎልተርስ ያብራራሉ። በእርግጥም ባዲባንጋ ለእነዚህ ሁሉ ችግሮች መፍቻና ስራ ላይም ለማዋል ቁልፍ መፍትሄ ናቸው። ስምምነቱ አዲስ መንግስት ማቋቋምን እና አዲስ ጠቅላይ ሚኒስትር መሰየምን ስለሚያጠቃልል ባዲባንጋ ደግሞ ለስምምነቱ ተግባራዊነት ጋሬጣ ከሆኑ ችግር ይፈጠራል ማለት ነው። ምንም እንኳ የካቢላ ካቢኔ ስምምነቱን ቢፈርምም አንዳንድ አባላት ግን የስምምነቱን ምሉዕነት ወይም ሁሉን ያሳተፈ ስለመሆኑ ይጠራጠራሉ። እንደ መፍትሄ የሚያቀርቡትም ሐሳብ ምክር ቤቱ እስከሚከፈትበት እስከ ቀጣዩ መጋቢት ወር ድረስ አዲስ መንግስት ማቋቋም አይቻልም የሚል ነው። እንደገና ከአፍሪካ የድህንነት ጥናት ተቋም ዋልተርስ ይህ አካሄድ የገዢው ፓርቲ ሆን ብሎ ያቀደው ዘዴ መሆን አለመሆኑ ትልቅ ጥያቄ ፈጥሯል። በመሰረቱ ተቃዋሚዎችም ቢሆኑ ቅሬታ ይኖራቸዋል። ምክንያቱም እነማን እንደተወከሉ እነማን ህጋዊ እንደሆኑ አይታወቅምና ነው። ትናንት ረቡዕ የኮንጎ ካቶሊካዊት ቤተ ክርስቲያን ፕሬዝዳንት ይህንን ድርድር በሚቀጥሉት አራት ቀናት እንደሚያጠናቅቁት ገልጠዋል። ወደ ተከታዩ ዘገባ እንለፍ። ጀርመን የዛሬቱን ናሚቢያ በቅኝ ይዛ በነበረ ዘመን ሄሬሮና ሃማ በሚባሉ ጥንታውያን ወይም ነባር ብሔረሰቦች አባላት ላይ ወታደሮቿ ፈጽመዋል ለተባለ ጅምላ ጭፍጨፋ በርሊን ይቅርታ እንድትጠይቅና ካሳም እንድትከፍል በአንድ የዩናይትድ ስቴትስ ፍርድ ቤት ፊት የክስ ዶሴ ተከፍቷል። ክሱ ከመቶ ዓመታት በላይ የተፈጸመውንና የሃያ አንደኛው ምእተ ዓመት የመጀመሪያ ጄኖሳይድ ወይም ዘር የማጥፋት ዘመቻ ብሎ ተብሎ የሚገለጸውን ዘመን ትውስታ እየቀሰቀሰ መሆኑን ጠቅሳ አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ ለቆንጅታ ታቀርበዋለች። ቪኩይ ሩኮሮ ዛሬ ናሚቢያ ተብላ በምትጠራው አገራቸው ልጅ ሳሉ ቤተሰብ ተሰብስቦ እሳት እየሞቀ ስለ ድሮው ታሪክ ሲያወጋ እየሰሙ ነው ያደጉት። የጀርመን ወታደሮች መሳሪያ ያልያዙ ሴቶችና ሕጻናትን ሲጨፈጭፉ፣ ቤተሰቦች ፍርሃት ውጧቸው ቤታቸውን እየለቀቁ ሀሩሩ ወደሚያንገበግብበት በረሃው ሸሽተው በጥም ማለቃቸውን እሳቱ ዳር ቁጭ ብለው ይሰማሉ። ያኔ በእሳቸው ቀደምቶች ላይ የደረሰው ግፍና መከራና ውርደት ነው ከበርካታ አስርት አመታት በኋላ ጀርመንና ፖላንድ ውስጥ የተደገመው ታዲያ ሩኮሮ ልጅ ሳሉ የሰሙትን እንዲህ ሲሉ ያስታውሳሉ ያልተነገረው የመከራና የግፍ ታሪክ ያኔ ማታ ማታ ስብስብ ብለን እሳት እንሞቃለን ታዲያ እንደዛ እያለ ነው ታሪኩ ከትውልድ ትውልድ ሲተላለፍ የኖረው እኛም በዚያ ነው። በቀደምቶቻችን ላይ የደረሰውን ልናውቅ ልንረዳ ይቻል ነው። የ62 ዓመቱን ቪኪዮ ሪኮሮን ሃሬሪዎች የጎሳ አለቃቸው እንዲሆኑ መርጠዋቸዋል። ሃሬሪዎች ወደ 400 ሺህ ቢሆኑ ነው ቁጥራቸው። እንደ አውሮፓውያን አቆጣጠር ከ1904 እስከ 1908 ድረስ በጀርመን ቅኝ አገዛዝ ላይ አመፅ ሲያነሱ የጀርመን ወታደሮች ብዙ ሺዎቹን ፈጇቸው። ያ ከሆነ ከመቶ ዓመት በላይ ተቆጥሯል። ቪኮዮር ኮሮ የጀርመን መንግሥት ለተፈጸመው ግፍ ይቅርታ ይጠይቅ ካሳ የሚክፈል ብለው ዩናይትድ ስቴትስ፣ ኒውዮርክ ክፍለ ሀገር የሚገኝ ፍርድ ቤቱ የክስ ዶሴ ከፍተዋል። ጀርመን ለዚህ ጉዳይ በይፋ ይቅርታ ጠይቃ አታውቅም። ሁለቱ መንግሥታት ጀርመንና ናሚቢያ በጉዳዩ ላይ ቢያንስ ላለፉት ከአስር ዓመታት በላይ ሲነጋገሩበት ቢቆዩም መፍትሄ ላይ ግን አልተደረሰም። ሩኮሮ ጀርመን በዚህ ጉዳይ በሚደረግ ንግግር ሀሬሪዎችና ሀማዎች እንዲካፈሉ ካልፈቀደች ጣጣ ይከተላል ይላሉ። ጀርመንን በጦር ወንጀለኝነት እንድትፈረጅና እንድትወገዝ የዲፕሎማሲ ዘመቻ እንከፍታለን ብለው ዝተዋል። ዝም ብለን ቁጭ ብለን ኢምፔሪያሊስቶች እኛን አፍሪካውያንን ለሌላ 100 ወይም 120 ዓመታት መብታችንን በመንፈግ ለስቃይ እንዲዳርጉን አንፈቅድም። አይሆንም፣ አይደረግም። ጀርመን ይቅርታ በመጠየቁም ሆነ በድርድሩ ጉዳይ አቋሟ ምን እንደሆነ እስካሁን ግልጽ አይደለም። የጀርመን የውጭ ጉዳይ ሚኒስቴርም አስተያየቱን እንዲሰጥ ቪኦኤ ጠይቆ ለጊዜው መልስ አልሰጠም። ከሁለት ዓመታት በፊት ግን የጀርመን የውጭ ጉዳይ ሚኒስቴር የሁለቱ ሀገሮቻችን መንግስታት በጉዳዩ ላይ የተጠናከረ መደበኛ ንግግር ማካሄድ የሚያስፈልጋቸው ወቅት ላይ ደርሰናል ብለን እናምናለን የሚል መግለጫ አውጥቶ ነበር። ያ ተግባራዊ እንዳልሆነ የሚናገሩት ጀርመናዊው የሰብአዊ መብቶች ተሟጋጅ ክሪስቲያን ኮፕ ጀርመን ይቅርታ መጠየቅና ካሳ መክፈል ይገባታል ይላሉ። አክለው ግን ብዙ ጀርመኖች ላይስማሙበት እንደሚችሉም ይናገራሉ። በጉዳዩ ላይ ጀርመኖች የሚከፋፈሉ ይመስለኛል። አብላጫው ባልልም፣ ምናልባትም ሀምሳ ከመቶ ያህሉ ጀርመኖች አንዴ ይሄ ፍጻሜ ካገኘ የተሻለ ስሜት ሊያድርባቸው ይችላል። ሌሎች ብዙዎች ደግሞ ጀርመኖች ሁልጊዜ ይቅርታ መጠየቅ ያለብን ለምንድን ነው ብለው ደስ የማይላቸው ይኖራሉ። ኒውዮርክ የሚገኙት የነ ቪኩዌር ኮሮ ጠበቃ ኬን ማክሌየን የተፈጸመባቸው ግፍ ከባድ መሆኑ አንድና ሁለት የለውም ይላሉ በጣም የተሳካላቸው በንጽጽርም ባለጸጎች የነበሩት የአገሬው ተወላጆች ለድህነት ተዳርገዋል የዚያ ጠባሳ ደግሞ አሁንም ድረስ አለ ከዚያ ሌላ ባህላቸው ወድሟል የጀርመን ባለሥልጣናት ሰውን እኮ ሲጨፈጭፉት ዋናው ፍላጎታቸው ባህሉንም ታሪኩንም ማውድም ነው። ቪኩዌ ሪኮሮ የእሳቸው ፍላጎት ጀርመን በህይወት ላሉት የጥቃቱ ሰለባዎች ተወላጆች ለእያንዳንዳቸው እንድትከፍል ሳይሆን፣ ጠቅላላ ማህበረሰቦቹን የሚጠቅም ካሳ እንድትሰጥ መሆኑን አስምረውበታል። ያ እንዲሆን የመታገል ከባድ ኃላፊነት አለብኝ ብለዋል ሪኮሮ። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል፣ አዲስ አበባ ላይ። በዋሽንግተን ዲሲ እና በአካባቢዋ ደግሞ ከቀኑ 7 ሰዓት ከ31 ደቂቃ ነው። አዲሱ እንግዲህ በዚህ ሁኔታ በይፋ ወደ ሁለተኛው አጋማሽ ተላለፍን መሰለኝ። ልንሸጋግር ስንል ግን አንድ የሚያሻግረን ነገር አለ። ብሪጅ ድልድይ እንፈልግ። ዘና ብለን እንድናልፍ ሰፊ ድልድይ አቢላቀው አዘጋጅታለች። አቢላቀው፣ በነገርህ ላይ በድንገት የተፈነጠረች ድምፃዊት ነች። መጀመሪያ የመጀመሪያ ሲዲ ስታወጣ አስታወሳለሁ ለራዲዮ መጽሄት ደርቢ ዋርጊያ ወንድሞቿ ነበሩ፣ ፒያኖን ጊታሩን የሚጫወቱት። አሁን ድንቅ ነች እኮ በነገራችን ላይ። የብርሃን ኃይሉ የፕሮግራሙ መሪ ግብዣ ነው ይሄ። ቆንጆ ምርጫ ነው ብርሃን፣ እናመሰግናለን። አድማጮቻችን የሚለውን የመረጠችልን ነው።

በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበትን ሁኔታ ፈጥሯል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ለወራት የዘለቁ ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋ በአስቸኳይ ጊዜ አዋጅ ለማስቆም መቻሉን ገልጸዋል በሌላ በኩል ደግሞ ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን በአውሮፓውያን አቆጣጠር በ2016 ዓ ም በኢትዮጵያ ተከስቷል ያለውን የሰብአዊ መብቶች ቀውስ አስመልክቶ ዛሬ ባወጣው የ2017 ዓ ም የዓለም አቀፍ የሰብአዊ መብቶች አያያዝ ሪፖርት ላይ ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሠረታዊ መብቶችን መገደብና ሰላማዊ ሰልፈኞች ላይ የከፈተችው እንደ ማፍሳሻ ትጠቀማአበታለች ሲል ከሷል። ሰሞኑን በባህር ዳርና ጎንደር ከተሞች በተለያዩ ስፍራዎች የእጅ ቦምቦች መወርወራቸው ታውቋል። በተለይ ጎንደር ከተማ ላይ በተፈጸመው ጥቃት በሰው ሕይወት ላይ ጉዳት መድረሱ ተገልጿል። በአካባቢው ያለው ኮማንድ ፖስት ወይም የማዘዣ ማዕከል ተጠርጣሪዎቹን ለመያዝ ሕዝቡ እንዲተባበር ጥሪ አቅርቧል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ተክለ ማንነታቸውን ሊገዳደርና ዝናቸውን ሊያጎድፍ ይችላል የተባለ ዶስ ዶሴ ሩሲያ ስለማቀናበሯ የሚጠቁም አንዳችም ሰነድ በ አሜሪካ የስለላ ተቋማት አለመዘጋጀቱን የብሔራዊ ደህንነት ተቋሙ ዳይሬክተር ጄምስ ክላፐር ለትራምፕ አስታውቀዋለ። ተመራጩ ፕሬዚደንት የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ባንኪሙን ዛሬ ሀገራቸው ደቡብ ኮሪያ ገቡ። ሚስተር ባን ምናልባት ለሀገሪቱ ፕሬዚደንትነት ሳይወዳደሩ አይቀሩም የሚል ጭምጭምታ በሰፊው እየተወራ ነው። ሚስተር ባን ኢንቸውን አይሮፕላን ጣቢያ እንደደረሱ ግዙፍ ቁጥር ያላቸው ደጋፊዎቻቸው ተገኝተው ተቀብለዋቸዋል። ለርዕሰ ብሔርነቱ ይወዳደሩ እንደሆነ ባንኪሙን ሲጠየቁ ምናልባት ሳያስቡ እንደማይቀሩ የሚጠቁም የተባለ መልስ ከመስጠታቸው በስተቀር ስለ ጉዳዩ በዝርዝር ከመናገር ተቆጥበዋል። ደቡብ ኮሪያ አሁን የፖለቲካ ግርግር ውስጥ መኖሯ ይታወቃል። ባለፈው ኅዳር መጀመሪያና ጥቅምት መጨረሻ ላይ ሰሜናዊ አፍጋኒስታን ውስጥ በተካሄደ የአየር ድብደባ በአሳዛኝ ሁኔታ 33 ሰላማዊ ሰዎች ተጎድተዋል፣ ሌሎች 27 ደግሞ ቆስለዋል ሲል አንድ የዩናይትድ ስቴትስ ምርመራ ውጤት ዛሬ አስታወቀ። የዋና ዋና አርዕስተ ዜናው በዚሁ አበቃ። አመሰግናለሁ ለአርሰ ዜናው ሰሎሞን በጣም ባጭሩ ነው ያሰማህ ነው ትንፋሽ ሰብስብ ብዬሽ አጭር መድቤልህ ነበረ መልካም ነው በደምብ ለመሰብሰብ ጊዜ እንዲኖረኝ ነው ቅድም ያላነበብነውን ጨመርክ ጥሩ ነው በጣም አሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ከምሽቱ አራት ሰዓት ይቀጥላል ቀጣዩ ዝግጅት ያንተ ነው ትላንትና ዶክተር ብሩክ ላቀውን አቅርበህ ብሩክ ኃይሉ ብሩክ ኃይሉ ዶክተር ብሩክ ላቆም ወዳጃችን ናቸው። እሳቸው የናሳ ሳይንቲስት ናቸው። በጣም ጥሩ ጠፍተውብን ነበር፣ ያስታወስኳቸው እና አንተ እሳቸውን አቅርበ ስለ ወቅቱ፣ በተለይ ደግሞ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ዙሪያ ያለው ሁኔታ አንስታችሁ ነበረ። ቀጣይነት ያለው ዝግጅት ነው ትላንት ያቀረብከው እና እንደሚቀጥልም አድማጭም ይሁላችንም እንገምተናልና ዛሬ ምንና በምን ዙሪያ ነው እምትለው? ዛሬ በትናንትናው የሚስተር ትራምፕ ጋዜጣዊ መግለጫ ላይ የተዘጋጀ ነው። ሚስተር ትራምፕ ከስድስት ወራት በላይ ከቆየ ጊዜ በኋላ ነው ለመጀመሪያ ጊዜ ትናንትና ያንን ጋዜጣዊ መግለጫ የሰጡት። ከሁለት መቶ ሃምሳ በላይ ጋዜጠኞች ናቸው የተገኙት። እስከ አራት መቶ ይደርሳሉ ጋዜጠኞቹ ነው የተባለው በራሳቸው ሰዎችና በራሳቸውም አባባል ከዓለም ዙሪያ የተሰባሰቡ ጋዜጠኞች ናቸው። አንዳንድ ጊዜም ትንቅንቅ፣ መፋጠጥ የታየበት ጋዜጣዊ መግለጫ ነበር። ታስታውስ እንደሆነ አዲስ ትናንት ነው እንኳን ያልተመደብኩ አልኩ። በኦሃዮ ዩኒቨርሲቲ ይቆጣሉ ሰውየው። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንደዚሁም በስክሪፕስ የጋዜጠኝነት ኮሌጅ መምህር የሆኑትን ዶክተር ብሩክ ሃይሉ ስለዚህ ጉዳይ ዛሬም አንስተን ተነጋግረናል ጠይቄያቸዋለሁ። እስኪ ወደ ውይይታችን እንግባ ዶክተር ብሩክ ሃይሉ። እስቲ ከአንድ ትናንትና ሰፊ ቦታ ይዞ ከነበረ ጉዳይ ልነሳ። የሚስተር ትራምፕ የግል ንብረታቸው ጉዳይ ነው። በዩናይትድ ስቴትስ ሕግ መሰረት የዩናይትድ ስቴትስ ፕሬዚዳንት በማንኛውም ሁኔታ ከውጭ ጥቅሞች ሊያስገኙለት የሚችሉ ወይም ትርፍ ሊያስገኝለት ገቢ ሊያስገኝለት በሚችሉ የንግድ ግንኙነቶች ውስጥ ሊገኝ አይችልም የሚል ሕግ አለ እና አንዱ ትልቁ ጥያቄ ይሄ ነበረ። ሚስተር ትራምፕ የንግድ ተቋሞቻቸውን ለሁለ ለሁለቱ ልጆቻቸው ለዶናልድ ትንሹና ለኤሪክ ትራምፕ ማስተላለፋቸውን አስታውቀዋል። ይሄ ሁኔታ በአሁኑ ጊዜ ካለው ግንዛቤም ይሁን ከስነ ምግባር ጥያቄ አኳያም ይሁን ከፊታችን ጥር አስራ ሁለት በኋላ በሚስተር ትራምፕ ላይ ሊፈጥርባቸው የሚችል ችግር ይኖር ይሆን ብዙዎች እያንጸባረቁ ናቸው። እንደዚህ አይነት ስጋት አሁን ያነፍሷው ጥያቄ በጣም አጠያያቂ የሆነ መጥቷል። በአሜሪካ ስርዓት ውስጥ አንድ አሜሪካ ዜጋ ነጋዴም ሆነ ፕሮፌሽናል ሰው ሀብታምም ድሃም ሆነ ፕሬዚደንት ሆኖ ሲመረጥ የሀገር መሪ ሆኖ ሲመረጥ ያ ሰውዬ በሕይወቱ ያፈራቸውን ንብረቶች ወይም ከአባት የወረሰውን ከቤተሰቡ ንብረትም ካሉ ከሱ ንብረቶቹ ጋር የሚንቀሳቀስና የማይንቀሳቀስ ሀብት በሙሉ ባንክም ያለ ውጭ ንብረትም አገር ውስጥም ውጭ ያለውን ሀብትና ንብረት በሚገባ መለያየት እንዳለበት ነው ሕጉም ያስቀምጠው። መለያየት ማለት ያን አምሳሌ ዶናልድ ትረምፕን በተመለከተ ሚስተር ዶናልድ ትረምፕን አራት ዓመት ከዚህ አይነት ግንኙነት በመራቅ አለባቸው፣ ምንም ንክኪ መኖር የለበትም የሚል ነው ሕጉ። በዛ መሰረት እንግዲህ እሳቸው ተጠይቀዋል፣ ትናንት ገና ነው ፍንጭም የሰጡት፣ እንዳልከው ዶናልድን እና ኤሪክ የሚባሉ ሁለት ወንድ ልጆቻቸውን ወክለው ስራው በእነሱ መቶ በመቶ እንደሚሰራ እና እሳቸው ያሁን ትክክ ያላረግም ለሚቀጥለው አራት አመት ብለው ቃል ሰጥተዋል። ግን ይሄ አቶ ሰለሞን ብዙ ነገር ጭረዋል። እሱ ምንድን ነው ብላይንድ ትረስት ነው የሚባለው። በህግ አኳያ ብላይንድ ትረስት ማለት አንድ ሰው የተወሰኑ ኮሚቴ ወይ ሰዎችን ይወክልና እኔ ህግ አዋቂ አደለውም፣ ከሞላ ጎደላ ጀኔራል አቅጣጫውን ለማስቀመጥ የምሞክረው የተወሰነ ሰው ይወክልና ያ እንደ ባላደራ አስተዳዳሪ ሆኖ ንብረታቻቸውን በሚገባ ማስተዳደር ይጠበቅበታል ማለት ነው። ቤተሰብ ሳይሆኑ እሳቸው ውክልና ይሰጧቸውና በዛ መሰረት በውክልና ያስተዳድራሉ ማለት ነው። ይህ አልተደረገም። ከቤተሰብ አካባቢ አልወጡም በሚል ተወቅሰውበት ልጆች ናቸው ይላሉ። ግን ልጆቻቸውና እሳቸው በየቀኑም ባይሆን ከአሁን በኋላ በየሳምንቱም መደዋወላቸው፣ መገናኘታቸው፣ አባታቸውንም ምክር የመጠየቅ ሁኔታም ሊመጣ ስለሚችል ትክክል አካሄድ አይደለም በሚል ወቀሳ እየደረሰባቸው ነው ለማለት ነው የፈለግኩት። አዎ፣ ግን አንነጋገርም። በምን ሁኔታ ብለዋል ብለዋል ግን እንደሚባለው፣ እንደምናቀው፣ ያው ቃል ቃል ነው ወረቀት ነው የሚያስረው። እንግዲህ በወረቀት እንግዲህ ሳሰር ደግሞ ህጉ ይጠይቃል። ያንን ደግሞ አላቀረቡም። ላይንትረስት የሚባል ተፈራርሞ ነው የሚቀርበው። ዶኪሜንቱ አልቀረበም ሚሉት አሁን በእመኑ ነው ሰው የሚለው። ምንድን ነው ብዙ አቋም የመለወጥ ሁኔታ በየአጭር ጊዜው በዚህ ሳምንቱ የተደጋገመም ስለመጣ ይሄ ነገር በጽሁፍም የሚሆን ነገር ስለሆነ ጥያቄው የከረረን የመጣው እና የጎላ ነው እና በሚቀጥሉት ቀናት እንዴት እንደሚያደርጉት ምንከታተል ይሆናል። አሁን ግን እርግጥ እንደተባለው ሁለቱን ልጆች እንደወከሉ ገልጸዋል። ለልጄ ለከሌ እና ከሌ ቻለ እሱ ያስተዳድረዋል ብለው በቃል ብቻ አይበቃም ነው በደንብ ሕግ መታሰር አለበት በሚገባ። ሌላው ደግሞ ጥያቄ እያስነሳ ያለው ነገር ትራምፕ የሚለው ስም ራሱ የንግድ ምልክት ጭምር ነው፣ የንግዶች መጠሪያ ጭምር ነው እና በብዙ የዓለም አካባቢዎች ይሄ ምልክት በየህንፃው ላይ፣ በየንግድ በየምርቱ ላይ ሰፍሮ ይገኛል። ይሄንንም ራሱ እንደ አንድ የጥቅም ግጭት አድርገው የሚያነሱ ሰዎች ያሉ የጸጥታም ችግር ሊቀሰቅስ ይችላል፣ የሽብር ጥቃትን ሊያስነሳ ይችላል የሚሉም አሉ። ትክክል። እንግዲህ ምንድን ነው በዓለም አቀፍ ቢዝነስ ዓለምና በአገርም ደረጃ አሜሪካንንም የመሰለ በፍሪ ማርኬት ወይም ነጻ ገበያ የሚገበያ ሶስት ኢኮኖሚክ ስርአት ባለው ሀገር ብራንድንግ ይባላል። ብራንድ አለ። ምሳሌ ኮካ ኮላ እንላለን፣ ስፕራይት እንላለን። ወይም ስም አለን፣ የንግድ ስም ማለት ነው። ናይኪ ወይም ጫማም እራሱ የስፖርት ጫማ። ይህ እንግዲህ በትሬድማርክ ነው ባለመብት የተጠበቀ ነው ባለቤቱ የትራምፕ ስም እየገነነ መጥቶ አንዳንድ ለማደግ የሚፈልጉ ቢዝነስ የቢዝነስ ነጋዴዎች ከእሳቸው ጋር በሽርክናም ሆነ አንዳንድ ነገር ሰጥተው ስሙን ህንፃውን በሰሌ መንሃትን ኒውዮርክ ማናትን የፋይናንሽል ዲስትሪክቱ ብዙ እንትኖች አሉ እና አንዳንድ ሀገሮችም ብዙ ህንፃዎች አሉ በትራምፕ ስም የሚጠሩ ስሙ ራሱ አትራክት ያደረጋል ይስባል አዎ ትራምፕ ህንፃ ነው ሲባል ራሱ የመከራየት አቅሙ ሁሉ በጣም በገነነ ሁኔታ ናቸው ስለሆኑ ወዲያው ነው የሚከራዩ። ቢሸጥም ወዲያው ይሸጣል። እናም ሰውዬው እሳቸው የሚሉት ምንድን ነው፣ ይሄ መብቴ፣ ስሜ ብራንድ ሆኗል እና እሱም ፕሮቴክት ማድረግ አለብኝ ሚል አቋም ወስደዋል። ህጉም ይደግፋቸዋል ኦፍኮርስ። ግን ኮንትሮቨርሲ የሆነው ምንድን ነው፣ ሰየ ፕሬዚደንት ከሆኑ በኋላ ከአሁን በኋላ የሚደረጉ ቢዝነሶች ሁሉ በእሳቸው ስም ይዘው ስለሚነሱ እንዴት እናድርግ የሚለው ጥያቄ ላይ ነው። አሁን እንግዲህ ኮንትሮቨርሲው አለው። እንግዲህ አሁን ትራምፕ ወደ ስራ ሊገቡ በትክክል አንድ ሳምንት ብቻ ነው የቀራቸው የፊታችን የነገ አርብ ሳምንት ነው ዶናልድ ትራምፕ ቃል መሀላ ፈጽመው የዩናይትድ ስቴትስ ፕሬዚደንትም የሆኑት በይፋ። በዚህ በቀረው ጊዜ ውስጥ እነዚህ ያነሷቸው በሚጋጩ ሀሳቦችነት ወይም ሁኔታዎችነት ያነሷቸው ነገሮች መፍትሄ ያገኛሉ ብለው ያስባሉ? ምክንያቱም ከዛ በኋላ ምናልባት ትራምፕን ራሳቸውን ተጠያቂ የሚያደርጋቸው የህግ ጉዳዮች ሁሉ ጥያቄዎች ሁሉ ሊነሱ ይችላሉ ነው። አሁን ካለኝ ግንዛቤ በዚህ በአጭር ጊዜ ውስጥ ብዙ ነገሮች የሚቋቸው አይመስለኝም። ምክንያቱም በህጉ መሰረት ህጉም ጠይቋቸዋል፣ እሳቸውም ተጠይቀዋል። እሳቸውም የዛሬ ስምንት አስር ወር ጀምሮ በፊት ነው አድርጋለሁ። ለምሳሌ ታክስ ሪተር ናቸውን አቀርባለ አቀርባለ ብሎ እስካሁን አልቀረበም እንደምታውቀው አንድ እንደገና ሰነድ ማለት ነው። አዎ፣ ለማሳየትም ፈቃደኛ አይደለም። እንደው ምንድን ያሉት ያለፈው ሰሞን እናንተ ጋዜጠኞች ናቸው እንጂ የምጠይቁ የሚጨቀጨቁኝ ማለት ያህል ነው እንጂ ሌላው ህዝቡ እኮ አልጠየቀኝም ማለት ደረጃ ነው የተደረሰው። እውነታቸውን አይደለም እንዴ? ይሄ እኮ እየታወቀ ነው የመረጣቸው የአሜሪካ ህዝብ። አዎ፣ አዎ። ግን ህጉ ይጠይቃል። ህጉ የሚጠይቀው ምንድን ነው? ማንኛውም ፕሬዚደንት የመጀመሪያው ፕሬዚደንት ናቸው። ይህን ማስረጃ ባለማቅረብ ሬጋን በል ቡሽ በል ማንን በል ሁሉም ወደኋላሁሉም አዎ በደንብ እነ ክሊንተኖች ሳይቀር ፕሬዚደንት ቢል ክሊንተን በነበረበት ጊዜ ስንት መቶ ገጽ፣ ስንት ሺህ ገጽም ሊሆን ይችላል ማቅረብ ግዴታቸው ነው። ያን ማድረግ አለባቸው። ይህ አልተደረገም። አንድ ሁለተኛ የብራንዱን ጉዳይ ጊዜው ይበቃሉ ላልኩ አቶ ሰለሞን የሚበቃ አይመስለኝም። ይሄ ጥያቄ ግን ካልተፈታና ወይም ምላሽ ካላገኘ እንደምታውቀው የአሜሪካ ፕሬስ ነጻ አገር ነው እና አንድ ጋዜጠኛ ትናንትም እንዳየ ነው የመጠየቅ ሙሉ ኃላፊነት አለው እና ነፃነትም ስላለው ይሄንን ጥያቄ መቼም ረፍት የሚያገኝ አይመስልም። እሳቸውም ሰላም የሚያገኙ አይመስለኝ ምክንያቱም ህዝብ ማወቅ መብት አለውና ይጠየቃሉ አልጠየቅምም አይሉ። ሶ የጋዜጠኝነት ትምህርት ቤት መምህርም በመሆነው ምክንያት ትናንትና ተነስቶ የነበረ ግጭትም ነበር ከሲኤንኤን ጋዜጠኛ ጋር እና ይሄ የጭቅጭቅ ሁኔታና ከዚህ በፊትም ሲዝቱ ነበረ። በመገናኛ ብዙሃን ላይ እንዴት ነው ሊሆን የሚችለው የዶናልድ ትራምፕና የመገናኛ ብዙሃን ነጻነት ጉዳይ ወደፊት በጣም ሄግኮስ ጥያቄ ነው። በጣም እኔ አጀማመሩ ራሱ በጣም ከባድ ነው። የተጠበቀውን የሆነው አሁን ትናንት ለምሳሌ የአሜሪካ ስርዓቱ ራሱ ጆርናሊዝሙ ምንድን ነው? ህዝብ ማወቅ መብት አለው። አንድ ጋዜጠኛ ሙሉ መብት አለው። ባለስልጣን ከታች እስከላይ ያለውን የመጠየቅ መብት አለው። በዛ መሰረት በራይት አክሰስ ቱ ኢንፎርሜሽን እና ራይት ኦፍ ኢንፎርሜሽን መብት ህዝቦ ስላለው መረጃ መረጃ የማግኘት ድልድይ ሆኖ የሚያገለግል እንደናንተ አይነት ጋዜጠኞች ናቸው፣ ባለሙያዎች ናቸው። ዶክተር ብሩክ ኃይሉን አመሰግናለሁኝ። ለዛሬው ያነሳናቸው ነጥቦች ግን አላለቁም። በትናንትናው የሚስተር ትራምፕ ጋዜጣዊ መግለጫ ላይ በጣም ስፋት ያላቸው ጉዳዮች ናቸው የተነሱት። አዲሱ እንደምታስታውሰው እንግዲህ በነገው ምሽት ደግሞ ቀሪ ጉዳዮችን ይዘን እንመለሳለን። ተከታዩ ዝግጅታችን ባህልና ማህበረሰብ ነው። ባህልና ማህበረሰብ ለምሽቱ ለየት ባለ አንድ የሥነ ግጥም ዜና ዜውን የፈጠረ የቀደመው ገጣሚ ሻገር ብሎም ፈለጉ በጠቅላላው የሥነ ግጥም መጻጻፍ ዘዴ ላይ ያሳደረውን ተጽዕኖ መልከት የሚያደርግ ቅንብር ነው ይለናል አዘጋጅና አቅራቢ አሉላ ከበደ። ከአዲስ አበባ ዩኒቨርሲቲ መምህሩን እንዲሁም አንጋፋ የኪነ ጥበብ ሰው ተስፋ የገሰሰን ከዚህ ቀደም ካደረገው ሰፋ ያለ ቃለምልልስ ተከታዩን ለምሽቱ አዘጋጅቷል። ተስፋዬ ገሰሰ ተዋናይ፣ አዘጋጅ፣ ዲሬክተር፣ ገጣሚና ተርጓሚ እንዲሁም መምህር። በአዲስ አበባ ዩኒቨርስቲ በርከት ትላሉ አመታት በመምህርነት አገልግልሃል። እንደ አንዳንዶችም ገለጣ የስራዎችህን ቁጥር እንኳን አታስታውሳቸው። ቀለል ከሚ ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ወጣ ወዳለ ርዕስ ልብሰድህ ና ኦመር ከሀያም ወትህ ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። ያገጣጠም ስልቱንም ተከትለ የራስህን ስራ አሳትማ አውጥተሃል። እስኪ እናውራ ስለ ኦመር ከያም። እሺ ኦመር ከያም ሌላ ሰው እንዲያው በህይወቴ ውስጥ የተጫወተ ሚና ቢኖርተን፣ በዚህ በኪነ ጥበቡ በኩል ሼክስፒር እንግዲህ፣ ሼክስፒርን አልቀዋለሁ ከኦመር ከያም የበለጠ ነገር ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በከሪክረም ውስጥ የለም ምዕራባዊ እኔ በተማርኩበት ከሪክለም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል የነበረና በኤክስትራ ከሪክለም ሪዲንግ ያገኘሁት ሰውና የተዋወቁት ነው። ኡመር ኸያም እና ማረክኝ ፍልስፍናው፣ ድፍረቱ እና እሱ ሙዝሊም ሆኖ ንብላ ንጠጣ ነገ ነንና ሙት ስም ሲል ያው ግእዙም ይላል ንብላ ንስተይ የሰመን መውት ነው የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማማቲሽን ነው፣ አልጀብራ ነው፣ አስትሮሎጂስት ነው። የቆጠራው የድብትርና ነገር ሳይሆን ሳይንሳዊ የሆነው እና ትልቅ ሰው ነው። በአንድ በኩል የሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነጥበቡ ሲሄድ በአጫጭር ስንኞች ሩባያት ነው የሚባሉት። ኦመር ሐያም ሩባያት ይባላል። የተስፋዬ የገሰሰ ሩባያትም ተፈጥረዋል። ሶስቱ ግን እንደረደርና በመጨረሻዎቹን ስንኞች የሚወታ ማለት ነው ሩባያቱ እና እንደዛ ሁሉንም አድርጌ አልገጠጠምኩትም። በወልግጥም ነው አብዛኛውን፣ አንዳንዶቹን እንደ ሩባያቶች ምሳሌ ያደረኳቸው ጥቁም ትርጉሞች አሉ ሁሉ የበለጠን ጠግን ካል ፍልስፍናው ነው ድፍረቱ። አንተ እግዚአብሔርን ይጠይቃል። አንተ ሁሉን ነገር ሰሪ ችሎታ ያለ ሆነ ለምንድነው እንደዚህ ሲሰራ ዝም የምትለው የሚል አይነት ነገር ይጠይቀዋል። ደግሞም ደግሞ ቡራኬውን ይመለከትና ደስታውን ደሞ ያንኑ ያህል ደግሞ ስሄ ስሜትርስህቱ ይገልጻል። እነኝህን ነገሮች በማድረጉ በውብ ሆነ ቋንቋ ነው እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እሱን አውቄ ሳይሆን ኤድዋርድ ፊትጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ኦመር ኸያምን ራሱን በዓለም ላይ እንዲታወቅ ያደረገው እና የኤድዋርድ ፊትጀራልድን እንግሊዝኛ ግጥም ስላገኘውኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አዋቂና፣ ሀብት የነበረውና ጊዜ ነበረው ይህን ነገር ለማጥናት እና ፊትጀረል ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር እና በዛ እንግሊዝኛ ትርጉሙ ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የኦማር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊትጀረል እና የዓለም ሰው ነው። የደስታ ሰው ነው። እና ያንን ደስታና ቅድም ያልኩት ትፍስትን ለመግለጽ ስለቻለ ነው። ፍቅርም አለበት እኮ እዛ ላይ። ታዲያ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልሱፍና ይሄ ነገር ያለበት ለራሴ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሀት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትጀራልድ ውስጥ ኦመር ኸያም ተወለደ በእንግሊዝኛ። ተስፋዬ ገሰሰ ደግሞ በፊትጀራልድ ውስጥ እንደ ኦመር ኸያም እንደገና በአማርኛ ወለደው ብሎ ጽፏል። የኦመር ኸያም የህይወት የመጠየቅ ቅድም ትፍስህት የምትላቸው ነገሮች አንድ ትልቅ ጥያቄ እንድናነሳ ይጋብዛል። ግን ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በንግግር ወይም በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ይጠፋሉ ወይም ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀደም እንደገለጽከው የዑመር ሀያምን ፍልስፍናውን፣ አስተሳሰቡን፣ ነፃነቱን፣ ስለ ህይወት ያሉትን ምልከታዎች ማሻገር ተችሏል። በአማርኛ ደግሞ እንደገና በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ መምጣት ችለዋል። እስኪ ስለ እሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና። አዎ፣ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ መደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስተቅርብ ጊዜ ድረስ አንደኛው ተመደራኪ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። እነ ሞሊየር፣ ራሲን አሉ። እነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው። ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወደ ሩሲያንኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይሄም ቢሆን ስታንዳርድ የሆነው ቋንቋ አለ ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ፣ አራዳ ቋንቋ እሱ ጊዜያዊ ነው። ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ግን ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው። ግዕዝ ቃላት ተጠቅሜ ያለሁ ይህን ያህል ብዙ ግዕዝን ባላውቅ አንዳንድ ግዕዝ ቃላቶችን አስገብቼ ያለው ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው። ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል። እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው። አማርኛ በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስቡ ከግዕዝ ወስዶ የራሱንም ሰዋስቡ ይዞ መሰረት የጣለ ነው። እነዚህን ከስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል፣ ለጸጋዬ በር የከፈቱለት እነሱ ናቸው። እንግዲህ ጸጋዬ ደግሞ ይህን ሀምለትን ማክቤትን ከተረጎመ እኔ የማር ኸያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹንም ሞክሬያለሁ እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው። እንግዳችንንም አሉላንም እናመሰግናለን። የአሜሪካ ድምፅ ራዲዮ ጣቢያ የምሽት ቅንብሩን ለማጠቃለልና ቦታውን ለሚቀጥለው ፕሮግራም ለመልቀቅ አንድ ሶስት ደቂቃዎች ይቀረናል። ሰሎሞን ቅድም ደህና አድርገህን በባልሄር ላይ ዋና ዋና ዜናዎችን አሁን ለማጠቃለያ ደግሞ ሰብሰብ አድርገህ ለማስታወስ ያህል የዛሬን ክንዋኔዎች መልካም በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበትን ሁኔታ ፈጥሯል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ለወራት የዘለቁ ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋጅ ለማስቆም ተችሏል ብለዋል። በሌላ በኩል ደግሞ ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን በአውሮፓውያኑ የዘመን አቆጣጠር በ2016 ዓ ምህረት በኢትዮጵያ ተከስቷል ያለውን የሰብአዊ መብቶች ቀውስ አስመልክቶ ዛሬ ባወጣው የ2017 ዓ ምህረት ዓለም አቀፍ የሰብአዊ መብቶች አያያዝ ሪፖርቱ ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሰረታዊ መብቶችን መገደብና ሰላማዊ ሰልፈኞች ላይ ከፈተችውን ደም አፍሳሽ ፈና ቀጥላበታለች ሲል ከሷል። ሰሞኑን በባህር ዳርና ጎንደር ከተሞች በተለያዩ ስፍራዎች የእጅ ቦምቦች መወርወራቸው ታውቋል። በተለይ ጎንደር ከተማ ላይ በተፈጸመው ጥቃት በሰው ህይወት ላይ ጉዳት መድረሱ ተገልጿል። በአካባቢው ያለው ኮማንድ ፖስት ወይም ማዘዣ ማዕከል ተጠርጣሪዎችን ለመያዝ ህዝቡ እንዲተባበር ጥሪ አቅርቧል። በተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተክለሰውነት ላይ ችግር ሊፈጥርና ዝናቸውን ሊያጎድፍ የሚችል የፕሬዝደንታቸውን ዘመንም ሊገዳደር የሚችል ዶሴ ሩሲያ ስለማቀናበሯ የሚጠቁም አንዳችም ሰነድ በአሜሪካ የስለላ ተቋማት አለመዘጋጀቱን ነገሩም ሐሰት ነው ብለው ዶናልድ ትራምፕ ተናግረዋል። የብሔራዊ ደህንነት ተቋሙ ዳይሬክተር ጄምስ ክላፐር ለትራምፕ አስታውቀዋል። የተከበራቸውችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራም የመራችልን ብርሃን ኃይሉ ነች። በፕሮግራሙ ልዩ ልዩ አቀናባሪዎች ስም የምንሰናበታችሁ አስተናጋጆቻችሁ አዲሱ አበበና እኔም ሰሎሞን አባትንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።